ማኅደረ ዜና። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የኛዋም ተወዳጇ ይሏታል ሶሪያን። እንደ ጦር ፖለቲካው ታሪክ የሮሞች፣ የቱርኮች፣ የአረቦች፣ የአውሮጳ አሜሪካኖች ድል ሽንፈት ታሪክ ከዚያች ታሪካዊት ሀገር ጋር በእጅጉ የተቆራኘ ነው። የአይሁድ፣ የክርስትና፣ የእስልምና ሰበካ ስርጭት ክፍፍል ሲወሳ የዚያች ሀገርና የዜጎቿን ተሳትፎ አለማንሳት በእርግጥ አይቻልም። ካፒታሊስት ከኮሚኒስት፣ አረብ ከአይሁድ፣ ፋርስ ከአረብ፣ ምዕራብ ከምስራቅ፣ ጽንፈኛ ከለዘብተኛ ሲሻው ይከባበር አብሮ ይኖርባታል፣ ሲለው ይተላለቅባታል። ጳጳሱ እንዳሉት ሁሉም ይወዳታል። ባለፈው ሳምንት 10 ቢሊዮን ዶላር አዋጣላት። ደግሞ በተቃራኒው ሁሉም ይፋጅ፣ ያፋጅባታል። የሰላም ተስፋዋን አጨናጎለባት። ላፍታም ሶሪያ እንላለን። አብራችሁን ቆዩ። የቀድሞው የተባበሩት መንግስታት ድርጅት እውቅ ዲፕሎማትና የፊንላንድ ፕሬዚዳንት ማርቲ ኦይቫ ካሊቪ አህቲሳሪ በ2012 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ የተደረገውን የሰላም ሙከራ የጠፋው መልካም ድል ይሉታል። ከናሚቢያ እስከ አቼ ኢንዶኔዥያ፣ ከኮሶቮ እስከ ኢራቅ ሰላም ለማስፈን የተደረጉ ጥረቶችን የመሩት እውቁ ዲፕሎማት የሶሪያ ተፋላሚዎችን ለማደራደር በ2012 ሞክረው ነበር። የካቲት 2012 አህቲሳሪም ድምፅን በድምፅ የመሻር ስልጣን ያላቸውን መንግስታት ዲፕሎማቶችን ሲያነጋግሩ የሩሲያው አምባሳደር ያቀረቡት ሐሳብ ለአህቲሳሪ አይደለም፣ የጦርነትን ጥፋት ለሚያውቅ ሁሉም አስደሳች አሳማኝም ነበረ። የሩሲያው አምባሳደር ቪታሊ ቹርኪን በ3 ነጥብ ከከሸኑት ሐሳብ አንዱ የፕሬዚደንት በሽር አልአሰድ መንግሥት ሥልጣን እንዲለቅ የሚጠይቅ ነበር። ይሁን እንጂ የአስር ተቃዋሚዎች ጊዜያዊ ድል ያስፈነድቃቸው የዩናይትድ ስቴትስ የብሪታንያና የፈረንሳይ ባለሥልጣናት ግን የአሰድ ስርዓት ዞሮ ዞሮ መወገዱ አይቀርም በሚል ምክንያት ሐሳቡን ውድቅ አደረጉት። ጦርነቱ የሶሪያዎች ብቻ ወይም የእርስ በርስ ብቻ እንዳልሆነ በግልጽ ተረጋገጠ። የሚያልቅ፣ የሚሰቃይ የሚሰደደው ግን በእርግጥ ሶሪያዊ ነው። ኖቤል ተሸላሚው አህቲሳሪ ባለፈው መስከረም እንዳሉት ያኔ ሙከራቸው በአፍታ ሙከራ ነው የተቀጨው በተለይ አሜሪካና ብሪታንያ አሰድ በጥቂት ሳምንታት ውስጥ ከስልጣን መወገዳቸው ስለማይቀር ምንም ድርድር ማድረግ አያስፈልግም የሚል እምነት ስለነበራቸው ምንም አልተደረገም፣ አከሉ አዛውንቱ ዲፕሎማትና ፖለቲከኛ። ከአህቲሳሪ ሙከራ በኋላ የአረብ ሊግ፣ የሩሲያም፣ የኢራን፣ የኢራቅ ቀጥተኛና ተዘዋዋሪ ዲፕሎማሲ ከሽፏል። እንደ አህቲሳሪ ሁሉም ለሰላም ዲፕሎማሲያዊ ጥረታቸው እውቅና ኖቤል የሰላም ሽልማት የተሸለሙት የኮፊ አናንና እንደ ኮፊ አናን ሁሉም በዲፕሎማሲው አርጅተው የገረጀፉት የላህዳር ብራሂሚ ጥረትም ለታሪክ ዝክር ከወመዘክር ተከርችሞበታል። የድርድር ተስፋ ሙከራው በተደጋጋሚ በመክሸፉ ለአደራዳሪዎች የማይቻል ተልእኮም የሚል ስም ከወጣላቸው በኋላ የተሾሙት ስቴፋን ደ ሚስቱራ ግን ተስፋ አልቆረጡም። የማይቻል ተልኮ የሚለውን ስም ታስታውሱታላችሁ? አዎ፣ የማይቻለው ተልኮ የመቻል አዝማሚያ እያሳየ የሶሪያ ተፋላሚ ኃይላትና የአረብ የፋርስ፣ የቱርክ፣ የአሜሪካ፣ የምዕራብ አውሮጳና የሩሲያ ደጋፊ አስታጣቂዎቻቸው ዤኔቭ 3 በተባለው ድርድር ለመሳተፍ ምልክተኞቻቸውን ሲልኩ የደሚስቱራ ተስፋ ተስፋም ተስፋ የወለደ መስሎ ነበረ። ግን ከነበር አላለፈም። ምልክተኞቹም ዤኔቭ በገቡ ማግስት ድርድሩ ተቋረጠ። ድርድሩ ሳይጀመር ለመቋረጡ ተፋላሚ ኃይላትና ደጋፊዎቻቸው ለመወቃቀስ በርግጥ አልሰነፉም። ለመወቃቀስ፣ መወጋገዝ፣ መዋጋት ከሚጣደፉበት ፍጥነት ግማሹን እንኳን ለመግባባት አለመዋላቸው በለንደኑ ወኪላችን በድልነሳ አገላለጽ በርግጥ ግራ አጋቢ ነው። ለምዕራብ ሀገር መሪዎችም ግራ የተጋባ ነው። ራሽያ አስፈላጊውን ትብብር ከምዕራቡ ሀገር ጋር ካደረገች ምናልባት ሰላምና መረጋጋትን በቀላሉ በአጭር ጊዜ ማምጣት ይቻላል የሚባለው፣ ግን በአንዳንድ ሁኔታዎች ላይ ከራሽያ ጋር ያው ሊስማሙ አልቻሉም። ስለዚህ የዚህ ጦርነት ማለቂ ያለው ብሎ ለመገመት ለሁሉም አስቸጋሪ ነው። ከአህቲሳሪ ጅምር ዲፕሎማሲ እስከ ዴሚስቱራ ጥረት 14 ሙከራዎች ተደርገዋል። በቢሊዮን ዶላር የሚቆጠር ገንዘብ ወጥቷል። ድምር ውጤት እልቂት። አህቲሳሪ የመጀመሪያውን ድርድር ሲሞክሩ በጦርነት የተገደለው ህዝብ ቁጥር ሃያ ሺ አልደረሰም ነበረ። የአረብ ቱጃሮች፣ የፋርስ፣ የቱርክ፣ የአይሁድ መንግስታት፣ የአሜሪካ፣ የምዕራብ አውሮጳ፣ የሩሲያ ሀያል ሀብታሞች የተነከሩበት ጦርነት ዛሬ ሩብ ሚሊዮን ህዝብ አልቆበታል። ከሚሊዮን በላይ አካሉ ጎሎበታል። ከ15 ሚሊዮን የሚበልጥ ህዝብ አንድም ተሰዷል አለያም ተፈናቅሏል አስቲሳሪ የመጀመሪያውን ድርድር ሲሞክሩም የተፋላሚዎቹ ቁጥር 15 ነው ተብሎ ይገመት ነበረ ዛሬ ራሱን እስላማዊ መንግስት የሚለውን አደገኛ ቡድን ጨምሮም ከአንድ ሺህ የሚበልጡ ሸማቂ ቡድናት ተፈልፍለዋል ከመቶ ሺህ የሚበልጡ ታጣቂዎች ይርመሰመሱባታል ሶሪያ የፖለቲካ ተንታኞች ደጋግመው እንዳሉት እስካሁን አሸናፊም ተሸናፊም ያልተለየበት ጦርነት የሚቆመው ሞስኮና ዋሽንግተን፣ ተህራንና ሪያድ ጠብ ቁርቁሳቸውን ለማብረድ ሲስማሙ ብቻ ነው። እነዚህ ኃይላት ሰላም እንዲያወርዱ መሻይኾች ቀሳውስትም አሁንም ይጸልያሉ፣ ይማጸናሉ። ሜንትሬ ፋቾ አፔሎ አላ ኮሙኒታ ኢንተርናሲዮናሌ ተፋላሚ ኃይላትን በአስቸኳይ ለማደራደር ዓለም አቀፉ ማኅበረሰብ አስፈላጊውን ጥረት እንዲያደርግ እማጸናለሁ። በዚህች ተወዳጅና የስውዓን ሀገር ለወደፊቱ ዕርቅና ሰላም ለማውረድ ዋስትና የሚሆነው ግጭቱ ፖለቲካዊ መፍትሔ ሲያገኝ ብቻ ነው። የማርቶሪያቶ ፓስ አሉ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነጳጳሳት ጳጳሳት ፍራንሲስ ከትናንት በስቲያ የግብረ ሰናይ ድርጅቶችም አቤት እንዳሉ ነው። ተደራደሩ ወይም አደራድሩ። የድንበር የለሽ ሐኪሞች ባልደረባ ሳም ተይለር አንዱ ናቸው። እርዳታ ለማቅረብ ፖለቲካዊ መፍትሄ ያስፈልጋል። እኛም የሕክምና እንጂ የፖለቲካ ድርጅት አይደለም። ስለዚህ መደራደር የሚገባቸው የፖለቲካ ድርጅቶች ናቸው። እርግጥ ነው የጄኔቫው ድርድር ሲጀመር በጣም ደስ ብሎን ነበረ። ድርድሩ በገለልተኝነት እርዳታ ለማቅረብ የምንችልበትን ጥሩ አጋጣሚ ስለሚፈጥር ነው። ከድርድር ሌላ ሌላ መፍትሄ የለም የሚሉ ዲፕሎማቶችም አሉ ግን ጥቂት ናቸው። በዚያ ላይ የዲፕሎማት ሆዱ የወፍ ወንዱ ማለቱ መጥፎ አይደለም። ባለፉት ቀናት የሆነውን ስንመለከት ይህ ግጭት በወታደራዊ ኃይል ይፈታል የሚል እምነት ያለው ሰው ይኖራል ብዬ አላስበም። ወደ ፖለቲካው ሂደት መመለስ ይገባል። የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ከወደ ዥኔቭ የፖለቲካው ሂደት መጨናጎሉ ሲረጋገጥ ለንደን ላይ የተሰየመው የሀብታሞች ጉባኤ በአንጻሩ በጦርነቱ ለተጎዱት ሶርያውያን መርጃ 10 ቢሊዮን ዶላር ለማዋጣት ተስማምቷል። ዓለም ለአንድ ሀገር ሕዝብ መርጃ በአንድ ጊዜ ይህን ያክል ገንዘብ ሲያዋጣ ያሁኑም የመጀመሪያው ነው። ዋና ምክንያቱ ደግሞ የለንደኑ ወኪላችን ድልነሳ ጌታነህ እንደሚለው ስውር አይደለም። ችግሩም የአውሮፓን እምብርት ስለቧጠጠ ነው። በአጎራባች ሀገሮች በጆርዳን፣ ሌባኖን እና በቱርክ አራት ነጥብ ስድስት ሚሊዮን ህዝብ ነው ያለ። እንግዲህ ያ ደግሞ ወደ አውሮፓ ፈልሶ የገባውን ወደ ጀርመን የገባውን አንድ ሚሊዮን አያጠቃልልም። አሁን ራሱ ሶሪያ ውስጥ ከአስራ ሶስት ነጥብ አምስት ሚሊዮን ህዝብ በላይ ለችግር ተጋልጧል። እንግዲህ ይህ እርዳታ በአስቸኳይ ካልደረሰ ያም ወደ አውሮፓ መሰደዱ አይቀርም። ስለዚህ ችግሩ ከዚህ አልፎ ራሳቸው ድረስ እንደሚመጣ ስለተገነዘቡ ነው የሚመስለው። የአፍሪካ ችግረኞችን ለመርዳት፣ አፍጋኒስታን ኢራቅን ዳግም ለመገንባት፣ የፍልስጤም ህዝብን ችግር ለማቃለል እየተባለ በየጊዜው በቢሊዮን ዶላር የሚቆጠር ገንዘብ ለመስጠት ቃል ሲገባም እንሰማለን፣ ቃል ሲታጠፍ እናያለንም። የሶሪያውን ከሌሎቹ ጋር ማመሳሰል አይቻልም ይላል የለንደን ወኪላችን። ምክንያቱም ይቀጥላል፣ አፍሪካ ውስጥ የሚፈጠረው ችግር እዚያው ችግሩ አፍሪካ ውስጥ ነው የሚቀረው። የሶሪያው ግን ህዝቡ ወደ አውሮፓ ነው ተንዶ የሚመጣው እና ይህንን ለመቋቋም ስለማይችሉ የሚዋጣው ገንዘብ በአስፈላጊ ሁኔታ በስራ ላይ ነው የሚውለው። እንደምታውቀው አሁን ጀርመን ራሷ አንድ ሚሊዮን ስደተኛ ተቀብላ የምታወጣውን ወጪ ይው ከአፍሪካውያን ከሚደረገው ችግር ጋር በሶማሊያ ወይም በሌሎች ከሚደረገው ችግር ጋር ማነጻጸር አይቻልም። በአጎራባች ሀገሮች ውስጥ ያለው አራት ነጥብ ስድስት ሚሊዮን ስደተኛና አሁን ደግሞ አገሩ ውስጥ ያለው ችግረኛው ስደተኛ ከሶሪያ ቢወጣም እንኳን እነዚሁ አጎራባች ሀገሮች ውስጥ አስፈላጊውን እርዳታ ያን ገንዘብ በመስጠት ወደ አውሮፓ እንዳይደርስ ለማድረግ የታቀደ እቅድ ነው። ሌላው ደግሞ ምንድን ነው? ይሄ የተሰደደው ህዝብ መካከል ወደ አንድ ነጥብ አራት ሚሊዮኑ ህጻናቶች ናቸው። እና እነዚህ ልጆች ደግሞ ካለፈው አምስት ዓመት ጀምሮ እንደገና ደግሞ ጦርነቱ ምን ያህል ጊዜ እንደሚዘልቅ አይታወቅም። በዚያ በስደት ቦታ ትምህርት ላይማሩ ስለሚችሉ በአሁን በአስቸኳይ ከተሰጠው ገንዘብ ውስጥ አንድ ነጥብ አራት ቢሊዮን የሚሆነው ገንዘብ ለትምህርት ቤቶች ነው መቋቋሚያ ነው የሚሆነው። ከዶላሩ ቀድሞ የደረሰው ግን በእርግጥ ተዋጊ ጄት ቦምብ ሚሳይሉ ነው። የጠመንጃው ላንቃ ካልተዘጋ ምግብ፣ መድኃኒት ለተቸገረው ህዝብ የሚደርስበት ስልት ብልሃት መኖሩ እንደገና ያጠያይቃል። ነጋሽ መሐመድ ነኝ። ቸር ያሰማን።